ስብሰባው ለመጀመሪያ ጊዜ የደቡብ ሱዳን የማህበረሰቡ አባል አድርገው ተቀብለዋታል። ከዛ በተጨማሪ የሶማሊያን የአባልነት ጉዳይ መርምረዋል። እንደዚሁ የሚኒስትሮች ምክር ቤት ዓመታዊ ሪፖርትን አድምጠዋል እና የቀጠናውን የኤሌክትሮኒክ ፓስፖርት ለመጀመሪያ ጊዜ አሳውቀዋል። ከዛ ውጭ የብሩንዲ ቀውስንም በተመለከተ ተወያይተው በሀገር ውስጥ ጉዳዮች አወያይ ስር አዲስ ቡድን አቋቁመዋል። የዚያን ቡድን ሊቀመንበር ሾመዋል። በምስራቅ አፍሪካ የልማት ባንክ ቻርተር በምስራቅ አፍሪካ ማህበረሰብ ተቋማዊ ደረጃዎች ለማካተት ወስነዋል። እንደዚው ሀገራቱ ያላጸደቋቸውን ሕጎች እንዲያጸድቁም ውሳኔ ያስተላልፈዋል። የመሪዎች ስብሰባ የንግድ ማህበረሰቡ በጦርነት የተዳቀቀችው ደቡብ ሱዳንን የመረጠበት መስፈርት ምንድን ነው? በእርግጥ የምስራቅ አፍሪካ ቀጠና ማህበረሰብ አባል ለመሆን በተወሰነ መልኩ ሀገራቱ ሊያሟላቸው የሚገባዎች የዲሞክራሲ የሕገ በላይነት፣ ግልጽነት እና የማህበራዊ ፍትህ ጉዳዮችን ማሟላት ይጠበቅባቸዋል እና በዚህ ምክንያት የተወሰኑ የምስራቅ አፍሪካ ማህበረሰብ ዲፕሎማቶች ደቡብ ሱዳን አባልነቷን በይፋ እየተቃወሙ ነበረ። እንዲያውም ባለፈው ወር የቀጠናው ማህበረሰብ ደቡብ ሱዳን ያለው አለመረጋጋት፣ መጥፎ አስተዳደር፣ ዴሞክራሲያዊ እጦት እና የሰብአዊ መብት ጥሰት ከሚስተካከል ድረስ ከታዛቢነት ቦታዋ አስቀጥላለች የሚል መግለጫ አውጥቶ ነበር። አሁን በድንገት በተካሄደው በዚህ የመሪዎች ስብሰባ ደቡብ ሱዳን አባል መሆኗን በይፋ አስታውቋል። የምስራቅ አፍሪቃ ማህበረሰብ ዋነኛ አላማው በአባል ሀገራት መካከል የንግድ ልውውጡ እንዲጎለብትና ያው የግብር አሰራሩ ቀለል እንዲለ ለማድረግ መንቀሳቀስ መሆኑ ይታወቃል። ከዚያ ባሻገር ግን የቡሩንዲ ቀውስን ለመፍታት አዲስ አደራዳሪ ሾሟል። የቡሩንዲ ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ካሉበት ጊዜ አንስቶ ቡሩንዲ ቀውስ ውስጥ መግባቷ ይታወቃል። የንግድ ማህበረሰቡ የዩጋንዳው ፕሬዚዳንት ዮሪ ሙሶቬኒ ዋነኛ አደራዳሪ ሆነው ሳለ ተጨማሪ አደራዳሪ የሾመው በምክንያት ነው። የተሾሙት ግለሰብስ ዋነኛ ተግባራቸው ምንድን ነው? እንዳልከው ዋንተጋቶ የቀጠናው ማህበረሰብ በተለይ በንግድ በመጓጓዣ በቱሪዝም እና የታክስ ስርዓቱን በአንድ ላይ ለማስተባበር በጋራ የተሰራ ሀገራት ማህበር ነው ቡሩንዲን በተመለከተ የሲቪክ ሶሳይቲ ማህበረሰብ አባላት በጋራ ባወጡት መግለጫ የቀውስ ጉዳይ መካተት አለበት መሪዎች ሊወያዩበት ይገባል ብለው ጋራ መግለጫ በማውጣታቸው የተነሳ ነው መሪዎቹ የተያዩት። በእርግጥ ዮወሪ ሙሴቬኒ የኢንተር ብሩንዲ ዲያሎግ መሪ ናቸው። የእሳቸው ሪፖርት እስካሁን ባለው ሁኔታ ሲታይ ብሩንዲ ላይ የጎላ ለውጥ አላመጣል። ስለዚህ በእሳቸው ስር አዲስ ቡድን አቋቁመው የቀድሞ የታንዛኒያ ፕሬዚዳንት ቤንጃሚን ዊሊያም ሙካፓ አስተባባሪ እንዲሆኑ ተሹመዋል እና የእሳቸው ዋና ስራ በተለይ ቴክኒካል ጉዳዮች ላይ የድርድሩን ማመቻቸት እና የድርድር አጀንዳዎች መቅረብ ከዛም በተጨማሪ የማደራደር ሂደቱ በተሳካ ሁኔታ እንዲከናወን ቀድሞ ቴክኒካል ስራዎችን መስራት ይሆናል። የምስራቅ አፍሪቃ ፓስፖርት የሚባል ያው የቀጠናው አባል ሀገራትን ያካተተ ፓስፖርት እንደሚዘጋጅም ተጠቅሷል። ስለ እሱስ ምንድን ነው በዝርዝር የተባለ ነገር አለ? አዎ፣ የምስራቅ አፍሪካ ማህበረሰብ መሪዎች የምስራቅ አፍሪካ ቀጠና ማህበረሰብ ኤሌክትሮኒክ ፓስፖርትን ማጽደቃቸውን ገልጸዋል። ይህም ፓስፖርት ተግባራዊ የሚሆነው ከጃንዋሪ አንድ ሁለት ሺህ አስራ ሰባት ጀምሮ እንደሚሆንና ለቀጠናው በሙሉ አንድ ዓለም አቀፍ ፓስፖርት እንዲወጣ የሚያደርግ ፕሮግራም ነው። ዝርዝር ግን የወጣ ነገር የለም፣ እንዴት ተግባራዊነት እንዴት እንደሚሆን። አድማጮች የምስራቅ አፍሪካ ማህበረሰብ አባል ሀገራት አሩሻ ታንዛኒያ ውስጥ ባካሄዱት የትናንትናው ስብሰባ ስላነሷቸው አበይት ጉዳዮች የኬንያ ናይሮቢ ዘጋቢያችን ፋሲል ግርማ ለሰጠን ማብራሪያ ከልብ እናመሰግናለን። ፋሲል እግዜር ይስጥልን። እኔም በጣም አመሰግናለሁ። ማንትመስ